ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልኝ እንደምናመሻችሁ። የማክሰኞ መጋቢት 9 2006 ዓ.ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ። በምሽቱ ዝግጅት በትናንትናው ዕለት ኢትዮጵያ በአባይ ወንዝ ላይ ከምትገነባው ታላቁ የህዳሴ ግድብ የግንባታ ስፍራ የተመለሰው ባልደረባችን መለስካቸው አመሀ በዓይኑ የተመለከተውን አካፍሎናል። እናቀርባለን። የተፈጥሮ ሀብት ማዕድን ወይም ኢንዱስትሪዎች የግልጽነት ተነሳሽነት ኤክስትራክቲቭ ኢንዱስትሪስ ትራንስፓረንሲ ኢኒሼቲቭ በኢትዮጵያ የቀረበለትን የአባልነት ጥያቄ ውድቅ እንዲያደርግ የሰብአዊ መብት ድርጅቶችና በውጭ ሀገር የሚኖሩ የኢትዮጵያ የሲቪክና የፖለቲካ ቡድኖች ቢጠይቁም የኢትዮጵያ መንግስት የአባልነቱ ጥያቄ ተቀባይነት እንደሚያገኝ አስታውቋል። በሌላ ዜና የራሻና የዩክሬን የፖለቲካ ፍጥጫ እየተካረረ ሲሄድ በስደት በአሜሪካ የሚኖሩ ራሽያውያንና ዩክሬናውያን ማህበረሰቦች መካከል ያለውን ግንኙነት እያሻከረ መሄዱን የሚያስቃኝ ዘገባም ይዘናል። መንገድ ተሻግሬ የእግዚር ሰላምታ ለመስጠት እነርሱ ዘንድ አልሄድም። በአጋጣሚ ከተገናኘን ያው ተከባብረን እንተላለፋለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እየጋበዘን አሁን የምሽቱን ዋና ዋና ዜናዎች አዲሱ አበባ ያሰማናል። እንደምን አምሽታችኋል? ማዕከላዊ ሶማሊያ የሚገኙ የአይን ምስክሮች እንደሚናገሩት የአልሻባብ አማጽያን ባለፈው ሳምንት በሶማሊያ ወታደሮችና በአፍሪካ ህብረት ኃይሎች በተነጠቁት አንዲት ከተማ ውስጥ ባካሄዱት ጥቃት ቢያንስ 11 የመንግስትና የአፍሪካ ህብረት ወታደሮችን ገደሉ፣ ሌሎች ወደ 18 ያህል ደግሞ አቆሰሉ። የአፍሪካ ህብረት ተልእኮ ሰራዊት አሚሶም አዛዥ ኮሎኔል አሊ ሐሙድ ለቪኦኤ የሶማልኛ አገልግሎት እንዳረጋገጡት በአገሬው አቆጣጠር ከሌሊቱ 8 ሰዓት ከ20 ላይ ነው ጥቃቱ የተፈጸመው። ሞቃዲሾ ያለው የቪኦኤ ዘጋቢ እንደገለጠው ዛሬ ማክሰኞ፣ ብሎ ቦርዴ ውስጥ በደረሰው ጥቃት ከሞቱት መካከል አንዱ ከፍተኛ ወታደራዊ አዛዥ ናቸው። ነዋሪዎች በበኩላቸውም በአልሸባብ ተዋጊዎችና የሶማሌና የጅቡቲ ወታደሮች በሚገኙበት ቡድን መካከል ከባድ ውጊያ ተካሂደዋል። ፍንዳታዎች መኖራቸውም ታውቋል። በኬንያዋ የወደብ ከተማ ሞምባሳ የሚገኙ ፖሊሶች በሰጡት ቃል ለመለማመጃ የሚውሉ ሁለት የሐሰት ቦምቦች በድብቅ የጫናት መኪና የሚያሽከረክሩ ሁለት ሰዎችን ትናንት ሰኞ በቁጥጥር ስር አውለዋል። አንዱ ኬንያዊ አንደኛው ደግሞ ሶማሌ የሆኑት ሁለት ተጠርጣሪዎች አካሄዳቸው በውል ያልታወቁ ቦታዎችን ለማጥቃት ነበር ተብሏል። የጥቃቶቹ ኢላማ የትና ምን እንደሆነ ገና አልተጣራም የሚሉት የሞምባሳው የወንጀል ምርመራ ክፍል ኃላፊ፣ ሄንሪ ኦዲየክ፣ መኪናዋ ውስጥ የነበሩትን ሁለቱንም ተጠርጣሪዎች ግን በቁጥጥር ስር አውለናል ብለዋል። እስላማዊው የአልሻባብ ነውጠኛ ቡድን ባለፈው ዓመት ናይሮቢ ውስጥ በሚገኘው ዌስትጌት የገበያ ማዕከል ጥቃት ካደረሰና በትንሹ የ67 ሰዎችን ሕይወት ከቀጠፈ ወዲህ የኬንያ ፖሊስ ሁሌም በተጠንቀቅ ላይ መሆኑ ይታወቃል። ከዩክራይን ተገንጥላ የሩሲያ አካል ለመሆን ባለፈው እሁድ ውሳኔ ሕዝብ ያደረገችው ክራይሚያ ውሳኔዋን ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በፊርማ አጸደቀች። የእሁዱን ውሳኔ ሕዝብ ዩናይትድ ስቴትስና የአውሮፓ ሕብረት ህገወጥ ማለታቸው አይዘነጋም። ሚስተር ፑቲን የፊርማውን ስነ ስርዓት ያካሄዱት ከክራይሚያው ክልላዊ መንግሥት ጠቅላይ ሚኒስትር ከምክር ቤቱ አፈ ጉባኤ እና ከከንቲባው ጋር መሆኑም ታውቋል። የክሬምሊን ቤተ መንግሥት በድረገጹ እንዳሰፈረው ክራይሚያ ከእንግዲህ የሩሲያ ፌዴሬሽን አካል ሆናለች። በሦስት ሰዓቱ ዜና በዚህ ላይ ዘገባም ይኖረናል። ከአየር ላይ ከጠፋ ዛሬ 11ኛ ቀኑን የያዘው የማሌዥያው አየር መንገድ አውሮፕላን ለማግኘት የተጀመረው ፍለጋ ወደ አራት ሚሊዮን ካሬ ኪሎ ሜትር መስፋቱን ባለሥልጣናት አስታወቁ። የመከላከያ ሚኒስትሩ ሂሻሙዲን ሁሴን የፍለጋውን አድማስ ለማጥበብ ይቻል ዘንድ ዓለም አቀፉ ማኅበረሰብ ትብብሩን እንዲያሳይ ዛሬ ማክሰኞ ባስተላለፉት ጥሪ አሳስበዋል። በባለሥልጣናቱ እምነት መሠረት የማሌዥያው ቦይንግ 777 ጄት አውሮፕላን አቅጣጫ ሆም ብሎ ያስቀየረና ወይ በሰሜን ወደ ማዕከላዊ እስያ አሊያም በደቡብ ወደ ህንድ ውቅያኖስ እንዲበር ያደረገ ሰው ይኖራል። ባለስልጣናቱ በተጨማሪም አውሮፕላኑ የሽብርተኞች ጥቃት ወይም የመጠለፍ አደጋ አሊያም የቴክኒክ ብልሽት ደርሶበታ ይሆናል የሚለውን መላምት ከግምታቸው ውስጥ ማውጣት እንዳልፈለጉም ታውቋል። ይህ በእንዲህ እንዳለ የማሌዥያውን አውሮፕላን መጥፋት ከኔ ጋር ማያያዝ የተስፋ መቁረጥ ምልክት ነው ሲሉ ተቃዋሚው መሪ አንዋሪ ኢብራሂም አስተባበሉ። ሰሞነኛ የሆኑ በርካታ ዘገባዎች የአውሮፕላኑ ዋና አብራሪ ካፕቴን ዛህሬ አህመድ ሻህ በተቃዋሚው አንዋር የሚመራው የሕዝባዊ ፍትህ ፓርቲ አባል መሆኑን በስፋት ሲያትቱ ሰንብተዋል። አንዳንድ የውጭ ሚዲያዎች ታዲያ ተቃዋሚው አንዋሪ ኢብራሂም በተመሳሳይ ጾታ ግንኙነት ተከሰው ፍርድ ቤት የቀረቡት ልክ አውሮፕላኑ መብረር ሊጀምር ጥቂት ደቂቃዎች ሲቀሩት በመሆኑ ካፕቴን ዛሪን የፓርቲያቸው አባል የሆነው ማለት ነው፣ በዚያ ተናደው አውሮፕላኑን ሊጠልፍ ይችላል የሚል መላምት ሰንዝረዋል። አነዋር ግን ፍለጋ የታከታቸውና ተስፋ የቆረጡ ሰዎች እምነት ነው በማለት ክሱን ያስተባብላሉ። ለሰያት ዋለን ዜናም በዚሁ አበቃ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። የታላቁ የሕዳሴ ግድብን ጎብኝቶ በትናንትናው ዕለት የተመለሰው ባልደረባችን መለስካቸው አመሀ በስፍራው ተገኝቶ የተመለከተውን ለሰለሞን አባተ አብራርቷል። ትናንት ምሽት ነቀምት ሳለ ነው የተነጋገሩት። የመለስካቸውን የጋዜጠኛ ማስታወሻ ለምሽቱ እናሰማችሁ። በአሁኑ ጊዜ የግድቡ ግንባታ በጣም በሚያስገርም ሁኔታ በጣም ግዙፍ ነገር ነው። በጣም አድጓል ማለት ይቻላል። በተለይ አንደኛ ወገን በቀኝ በኩል ያለው በነገር ላይ ሁለት ተራሮችን የሚያገናኘው ይሄ ግድብ እና በቀኝ በኩል ያለው ግንባታ በአሁኑ ጊዜ ዋናው ኢንጂነር ስመኛው በቀል እንደነገሩም ከሆነ ወደ አምስት መቶ ሜትር ተጠግቷል። አሁን ከፍታው ማለት ነው ሜትር ማለት ከፍታው ከስር በላይ ከስር ላይ ማለት ነው። ይሄ ማለት ምን ማለት ነው? ከታች ትልቅ እና የማያተራተር ንጣፍ እስኪያገኙ ድረስ እስከ ሰላሳ ሁለት ሜትር ወደታች ዘልቀው ነው ወደዚህ የመጡት። መሰረት ሲያቆሙ ማለት ነው። መሰረት ሲያቆሙ ማለት ነው። የአባይን ወንዝ አቅጣጫ ከለወጡ በኋላ ወንዙ የሚፈስበትን መደብ ወደታች እንደገና ቆፍረው አለት እስኪያገኙ ድረስ ይሄዱና አለቱ የሚያስተማምን ነው ብለው በብዙ በብዙ ሳይንሳዊ መረጃዎች ካረጋገጡ በኋላ ነው እንግዲህ ግንባታ የሚጀምሩ፣ ንጣፉን ጀምረው ወደላይ የሚመጡት እና አሁን ልክ የአካባቢው ከፍታው አይደለም፣ ወደ አምስት መቶ ሜትር ነው ብያለሁ፣ ከመሬት ባህር ጠለል በላይ እና እዛ ደረጃ ደርሰዋል። ከዚህ በኋላ የሚሄዱት የሚባለው ምንድነው ነው አንድ መቶ አርባ አምስት ሜትር ላይ ይወጣሉ ማለት ነው፣ እንደገና ወደ ላይ። ያ ማለት የህዳሴው ግድብ ጠቅላላ ከፍታ ማለት ነው። ስለዚህ ተጠቅላላ ሲሆን ወደ ስድስት መቶ አርባ አምስት ሜትር ይሆናል ጠቅላላው ማለት ነው። ስፋቱ ውስጥ ምን ያህላል? ስፋቱ እነዚህ ሁለት ቅድም ያልኩን ተራሮች ለማገናኘት ከአንድ ሺህ ሜትር በላይ ይሄዳል ወደ ጎን ማለት ነው። በቅርቡ በጣም በጣም ትልቅ ነው ማለት ነው እንግዲህ አንድ ሺህ ሜትር እኮ በጣም ትልቅ እኮ ነው። ግዙፍ እኮ ነው። አንድ ኪሎ ሜትር ማለት ነው። አዎ አንድ ሺ አምስት መቶም የሚል ነገር አንብቤ ነበርን። አንድ ኪሎ ሜትር ተኩል ማለት ነው ወደ ጎን። እና ምን ያህል ግዝፈት ያለው ግድብ እንደሆነ ነው ይሄ የሚያሳየው። ይሄ ብቻ አለም፣ ሰለሞን። ሌላ ደግሞ ልክ ከዛ ርቆ ምናልባት በሚሞላበት ጊዜ ይሄ ግድብ በሚሞላበት ጊዜ ውሃው ሊያመልጥ ይችላል የሚል ስጋት ስላለች ሳድል ዳም የሚባል አነስተኛ አነስተኛው ማለት ነው። አዎ በማስተንፈሻው በኩል አዎ ሌሎች ተራሮችን የሚያገናኝ ነው፣ እንዳያመልጥ ውሃው ማለት ነው። በዛ በኩል እሱ ራሱ ተጀምሯል። በጣም ትልቅ ስራ ነው እሱ ራሱ። ምን ላይ ደርሷል እሱኛው ግድብ የመጀመሪያውን አፈር ወደ ታች ጠርገው በጣም አስተማማኝ የሆነ አለት አግኝተው ከዛ በላይ እየተነሱ ነው ማለት ነው። ከዚያም በላይ ደግሞ አንዳንድ መሬቶችን ወደ ውሃው እንዳይሰርግ ለማድረግ በኮንክሪት ይሰራል ነው ይነጠፋሉ። እነሱ የአባይ ወንዝን አቅጣጫ የመቀየር ስራ ተሰርቶ ነበር። ያስ ምን ይመስላል? የሚገርም ነገር ምልክቶ የጠፋ ነው ይመስል ነገር ግን አቶ ስኝ በቀለ ሲያሳዩን እነ ያወቅ ነው እንጂ ሲሄድ የነበረበትን መስመር የለቀቀ አይመስልም። ሲያሳዩን በትክክል ተሞልቶ ትንሽ በሁለቱ በአሁኖቹ ባልኩ በቅራና በገኝ በሚገነቡት ግድቦች መካከል እየሄደ ነው ያለው በአሁኑ ጊዜ እና የተቀየረ አይመስልም። አንድም ነገርም የጎደለ አይመስልም። እነሱ ወደፊት አብራረዋለው የዘጠና አመት የወንዙ ክስተት ተከትለው ምንም አይነት በታች ተፋሰስ ላይ አንድም ተጽዕኖ ሊያሳድር አይችልም በሚል መንገድ እንደተሰራ ነው የሚነግሩን። እንግዲህ እናንተ ግን አይታችኋል ያንን አካባቢ፣ ውሃው ቆሟል ወይስ ቀጥሏል? ከግድቡ በስተግርጌ ባለው ይፈሳል። ውሃው አሁንም የተፈጥሮ ጉዞ ይፈሳል፣ እንዳንድ ነው ይፈሳል። አንድም ነገር የተነካና የጎደለ ነገር የለም። እንዳየራው እንደምናየው በተለይ ከግብጽ በኩል የሚመጣው ትልቅ አቤቱታ በውሃው ላይ ጉዳት ያደርሳል ይሄ ግድብ የሚል ነው እና በተለይ ደግሞ እንደዚህ አይነት ስጋት የተባባሰው አቅጣጫውን ኢትዮጵያ ከለወጠች በኋላ ነው እና አሁን እናንተ በጋዜጠኛ አይን ስትመለከቱት ምን እንደሚመስል ያን ነገር ለማወቅ ፈልጌ ነበር። ትክክል ነው። ያለ ጥርትር ያየነው አሁን የነገርኩህን ነው። በጣም በትንሹ ላለው ግንባታ እንደሚመች አድርገው ወደ ግራ አጠፍ ተብሎ መንገዱን እንደገና እንዲቀጥል የተደረገው እና ምንም የተነካ ያለን የማይመስል ስትመለከተው የውሃ ፍሰትም እንዳልቀጠለ ነው። መለስካቸው፣ እዛ አካባቢ የተፈጥሮ ሁኔታውን ስትመለከተው አንተ፣ ይሄ አዲሱ ግድብ የሚያስከትለው ጫና ይኖራል የሚል ስጋት ይኖርሃል? በአንተ በኩል እንደዚህ እንደ ጋዜጠኛ ስታዩ ወይም የሰማሃቸው ስጋቶች አሉ? ከግድቡ በስተግርጌና በስተራስጌ በኩል ባሉ ነዋሪዎች ላይ፣ በተፈጥሮ ላይ የሚያደርሰው ጫና አለ የሚል ሀሳብ አለህ? በእውነት ይህን ጥያቄ ለመመለስ እንደምታውቁ ሙያን ይጠይቃልና በጣም እርግጠኝነት መናገር አይችልም። ነገር ግን እንደነገሩ እና ከተለያየ ምንጮች እንደሚሰራው ከሆነ ይሄ ጥናት ዓለም አቀፋዊ ደረጃ በጠበቀ መንገድ ተካሂዶ ተጽዕኖዎች ቢኖሩም ተጽዕኖዎቹም ከጉዳቱ ይልቅ ስማቾ እንደሚያመዝም ተያይቶ የተከናወነ ስራ እንደሆነ ነው የሚነገረው። የምናየው እንግዲህ አሁን የማየው የምናየውን እኔ ደው ማንድ ተራሰው የሚመለከተውን ተናገር ብትለኝ ከዛ ከላይ ጀምሮ ቅድም የነገርኩህ ሁኔታችን ይወረደ ስንመጣ እዚህ አካባቢ ግድቡ አካባቢ የሚሰራው ስራ የተፈጥሮ መልክና ይዘት እንደ ደግ ተጨራሽ ታይቶ የማይታወቅ ሁኔታ እንደቀየረው በምንም የሚያጠራጥር ነገር የለም። ከአካባቢው የተነሱ ወይም የተፈናቀሉ ሰዎች ገበሬዎች ስለመኖራቸው የሰማችሁት ነገር አለ በዚህ ጉዟችሁ ወይም አዲስ አበባም ሆነ ቢሆን ያለህ የምታውቀው ነገር ካለ ቅድም እንዳልኩ የሰማሁት ነገር የለም። ነገር ግን ያለ ጥርጥር በዚህ አካባቢ በማርባትና ከብት በማርባትና እንዲሁም አነስተኛ እርሻዎችን እያረሱ የሚኖሩ ሰዎች እንዳሉ የታወቀ ነው እና በዚያ ምክንያት ያ ቦታ ትያዝባቸው ያለ ጥርጥር ይጎዳሉ። ነገር ግን ስለዚህ ሁሉ ታስቦ ተጠንቶ የተደረገ ነገር እንዳለ ግን የምናውቀው የምሰማው ነገር ነው በዚህ ጊዜ መለስካቸው፣ ለመሆኑ የግድቡ ግንባታ ጊዜውን ጠብቆ እየተከናወነ ነው ያለው? እንደሚነገረን ከሆነ በአሁኑ ጊዜ እስካሁን ድረስ ባለው ሁኔታ ጊዜውን ጠብቆ እየተካሄደ ነው። እናም ወደፊትም ደግሞ በምንም መንገድ ይሄ በተባለው ጊዜ በሁለት ሺ አስራ ሰባት በፈረንጆች አቆጣጠር ያልቃል ይጠናቀቃል የሚል እምነት እንዳላቸው ኢንጂነር ስመኘው ተናግረዋል። ለራግተዋል በተያዘ ይሆናል አይሆንም፣ ወደፊት ምን እስካሁን ድረስ አለ ጥርጥር እየተከናወነ ነው። እንደሚነግሩን ከሆነ ትላንትና እስካሁን ባለ ጊዜ በዚህ በሶስት አመታት ውስጥ ሰላሳ በመቶ የግድቡ ስራ ተጠናቋል። እስቲ ወደ አጠቃላይ የሀገሪቱ ስነ ልቦና ልመልስህና ምን ይመስላል ሰው ውስጥ ለህዳሴ ግድብ ያለው አስተሳሰብ ከግድቡ ግንባታ ጋር ተያይዘው ስላሉ የእነዚህ የመዋጮ ይሁን የቦንድ ግዢዎች ይሁን እና የመሳሰሉ ነገሮች በአጠቃላይ የሰው ስነ ልቦና ምን ይመስላል? ስለፊት የማየውን ነገር ነው የምናገረው እንጂ ጥልቀት ያለው ጥናትም አላቀረልኩም። እንደማየው ከሆነ ግን አብዛኛው ህዝብ በህዳሴው ግድብ መሰራት አለ ጥርጥር አብሮ ያለ ይመስለኛል። በአንድ ላይ ያለ ይመስለ አንዳንድ የሚሰሙ ቅሬታዎች አሉ። ይሄ የቦንድ ግዢው መዋጮ ሰውን እያበሳጨው ነው የሚባሉ አቤቱታዎችና ስሞታዎች ይሰማሉ። እንደው እንደ ጋዜጠኛ ስትመለከተው አንተ ይሄ ድሮም ቢሆን ያለ ነው። ገና ሲጀመር ጀምሮ የቦንድን ነገር በተመለከተ ቦንድ ግዢን በተመለከተ አንዳንድ ሰዎች ቅሬታ እንዳላቸው በአደባባይ የገለጹም አሉ። በዚህ ምክንያትም ችግር ደርሶብናል የሚሉም ሰዎች አሉ። ነገር ግን በአብዛኛው እንደምንዛልኩ የመዋጨውን ነገር ካልሆነ በስተቀር በሚገባ ይሄ ነገር ለሀገሪቱ ጠቃሚ ነው፣ ለሀገሪቱ እድገት ጠቃሚ ለኢኮኖሚ ማለት ነው ጠቃሚ ነው የሚል እምነት ሁሉም ዘንድ አለ። ይሄ አንድ አይነት ብሔራዊ አንድነት ስሜትን የፈጠረ ይመስለኛል። ምን ያህል ጥንካሬ አለው ይሄ አሁን ሁኔታ በጣም ከምሽቱ አንድ ሰዓት ከ15 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ የሚተላለፈው ስርጭታችን እስከ አራት ሰዓት ድረስ ይቀጥላል፣ እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። የተፈጥሮ ሀብት ወይም ማዕድን ኢንዱስትሪ ግልጽነትና ተነሳሽነት በእንግሊዝኛው ኤክስትራክቲቭ ኢንዱስትሪስ ትራንስፓረንሲ ኢኒሽቲቭ በኢትዮጵያ የቀረበለትን የአባልነት ጥያቄ ውድቅ እንዲያደርግ የሰብአዊ መብት ድርጅቶችና በውጭ ሀገር የሚኖሩ የኢትዮጵያ የሲቪክና የፖለቲካ ቡድኖች ቢጠይቁም የኢትዮጵያ መንግስት የአባልነቱ ጥያቄ ተቀባይነት እንደሚያገኝ በዛሬው ዕለት አስታውቋል። ለሚቀጥሉት ሁለት ቀናት በሚዘልቅ በኦስሎ ኖርዌይ፣ በሚካሄድ ስብሰባ የኢትዮጵያ የአባልነት ጥያቄ ቀርቦ ውይይት ይካሄድበታል። ነዳጅ፣ የተፈጥሮ ጋዝ፣ ማዕድናትና የመሳሰሉትን ጥሬ ሀብቶች ካወጣጣቸው ጀምሮ የገበያ ሥርዓቱን የገቢ ድልድሉንና የአስተዳደሩን ግልጽነት የሚመረምረውና የአሰራር ደረጃ የሚያወጣው ኢ አይ ቲ አይ አባል ለመሆን ኢትዮጵያ ያስገባችው የአባልነት ጥያቄ ድጋፍም ተቃውሞም ገጥሞታል። ድጋፉ የመጣው ከድርጅቱ ሊቀመንበር የቀድሞ የብሪታንያ የውጭ እርዳታ ሚኒስትር ክሌር ሾርት ነው። ተቃውሞ ደግሞ ከሰብአዊ መብት ድርጅቶችና በውጭ ሀገር ከሚኖሩ የኢትዮጵያ የሲቪክና የፖለቲካ ቡድኖች ይሆናል። ሊሳ ሚሶል፣ በኒውዮርክ መሠረቱን ያደረገው የመብት ተሟጋች ቡድን ሁማን ራይትስ ዋች የዓለም አቀፍ ንግድና የሰብዓዊ መብቶች ጥበቃን ይመረምራሉ። ድርጅታቸው ኢትዮጵያ በዚህ ዓለም አቀፍ የግልጽነትና ተጠያቂነት ቡድን አባል እንዳትሆን የቀረበውን ሀሳብ ለምን እንዳቀረበ ያብራራሉ። ይህ ቡድን ወይም ድርጅት የአሰራር ግልጽነት እንዲኖር የተቋቋመ ነው። የሀብት አጠቃቀምን አመራር በማሻሻል መልካም አስተዳደር እንዲኖር የሚንቀሳቀስ ነው። ኢአይቲአይ አሰራራቸው ያስቀመጣቸው መስፈርቶች አሉ። ከነዳጅ የተፈጥሮ ጋዝና ማዕድን የሚገኙ ገቢዎችን እንዴት ግልጽነት ባለው አሰራር ዜጎችን የጠቀመ እንደሆነ ማሳየት ነው መርሆ። ለዚህ ሥራ ወሳኝ ባለድርሻዎች መሀል የማህበረሰብ ተቋማት ግንባር ቀደም ናቸው። በኢትዮጵያ ግን በእነዚህ ተቋማት ላይ በሚደርሰው ጫናና ውክቢያ ሳቢያ እነዚህን የመልካም አስተዳደር ገንቢ ባለድርሻዎች ማሳተፍ አይቻልም። የኢትዮጵያ መንግስት መንግስታዊ ያልሆኑ ድርጅቶችን እንዲያስተዳድር ያወጣው ህግ በተፈጥሮ ሀብቶች አስተዳደር አሉታዊ ተጽዕኖ ስለሚያሳድር የዓለም አቀፉ ተቋም የኢትዮጵያን የአባልነት ጥያቄ ውድቅ እንዲያደርግ ሂዩማን ራይትስ ዋች ጠይቋል። ኢትዮጵያ ከአራት ዓመት በፊት ተመሳሳይ የአባልነት ጥያቄ አቅርባ ጥያቄዋ ውድቅ ሆኗል። በቀጣዩ ሁለት ቀናት በሚተላለፈው ውሳኔ የኢአይቲአይ ቦርድ የአፍሪካ ጉዳዮች ቢሮ የኢትዮጵያን ጥያቄ እንዲቀበል የድርጅቱ ሊቀመንበር ክሌር ሾርት ጠይቀዋል። ሚስ ሾርት ቀድሞ በቶኒ ብሌር አስተዳደር የውጭ እርዳታ ሚኒስትር የነበሩ በሌበር ፓርቲ ውስጥ ተሰሚነት ያላቸው የብሪታንያ ፖለቲከኛ ናቸው። በግልጽ ደብዳቤ ኢትዮጵያ አባል ለምን መሆን እንዳለባት ሲያስረዱ ጥቅስ የዚህ ድርጅት አባል የሆኑ አገሮችን ስመለከት በኢትዮጵያ የማኅበረሰብ ተቋማት ይዞታ ከእነዚህ አባላት የከፋ አይደለም ብለዋል። ክሌር ሾርት ይህንን ሐሳብ በደብዳቤያቸው ሲያብራሩ የሰብአዊ መብት መከበር ወሳኝ መስፈርት ቢሆንም የሰብአዊ መብት የፖለቲካና የዜጎች መብት ብቻ አይደለም ይላሉ። እንዲያውም የማኅበረሰብና የምጣኔ ሀብት መብቶች ማለትም በልቶ የማደር ጉዳይ የሰብአዊ መብት ነው በማለት የኢትዮጵያን ማመልከቻ ተቋሙ እንዲቀበል ይገልጻሉ። የሁማን ራይትስ ዋቿ ሊሳ ሚሶል በዚህ አባባል አይስማሙም። ሚስስ ሾርት የሚያቀርቡት ሀሳብ የሚያነጋግር ግን በመሰረቱ የተምታታ አማራጭ ነው። የምጣኔ ሀብትና የማህበረሰብ መብቶች ወሳኝ እንደሆኑ እንስማማለን። በተግባር ግን የኢትዮጵያ ዜጎች ንብረትነቱ የራሳቸው የሆነውን የተፈጥሮ ሀብታቸውን አስተዳደር፣ ገቢው ለህዝቡ ጥቅም መዋሉንና ሙስናን ለመዋጋት መንግስቱ ከሚሰጣቸው መተማመኛ ውጪ ሌላ የመረጃ ምንጭ ያስፈልጋቸዋል። ያ በቀጥታ የምጣኔ ሀብትና የማህበረሰብ መብትን የተመለከተ ነው። መንግስቱ የሚያቀርባቸውን መረጃ ያለመቀበል መቀበል፣ የመተቸትና ራሳቸውን አደራጅተው ተሳትፎ የሚያደርጉባቸው የማህበረሰብ ተቋማት በመንግስቱ በወጣ ህግ ተኮላሽተዋል። የምንቃወመውም ይህንን ነው። እንግሊዛዊቷ ፖለቲከኛ ክሌር ሾርት ግን የኢትዮጵያ አባልነት ጥያቄ የግልጽነትና ተጠያቂነት ቡድኑ አባል መሆኗ ለሕዝቧና ለዓለም አቀፉ ማህበረሰብ ከሚያስገኘው የልማት ጥቅም አንጻር ሊታይ ይገባዋል ሲሉ ይከራከራሉ። እንዲያውም ኢትዮጵያን ከሌሎች የኢአይቲአይ አባል ሀገሮች ጋር በማነጻጸር የኢትዮጵያ የሰብአዊ መብት ይዞታ ከነዚያ አገሮች የከፋ እንዳልሆነም በመግለጽ ይሞግታሉ። የኢትዮጵያ የአባልነት ጥያቄም በውጭ ሀገር በሚኖሩ ኢትዮጵያውያን የልዩ ጥቅም ቡድኖች የሚሰነዘሩ ሐሳቦች ላይ ከማስመርኮዝ ይልቅ በስፍራው የሚሰሩትን የማኅበረሰብ ተቋማት በቀጥታ ማነጋገር ያስፈልጋል ይላሉ። በውጭ ሀገር ከሚኖሩ የኢትዮጵያ የማኅበረሰብ ድርጅቶች ተወካዮች አንዱ ፕሮፌሰር አለማየሁ ገብረ ማርያም የሕግ ባለሙያና አስተማሪ ሚስስ ሾርትን ይሞግታሉ። የማዕድን መቆጣጠሪያ እና ተጠያቂነት ያለበትን ድርጅት ኢትዮጵያ ብትገባ ደስ ነበር የሚለን። ነገር ግን እኛ ምናምን ነው ምንድን ነው ይሄንን ድርጅት ለመግባት ያለው አገዛዝ አንደኛ እውነተኛ ማመልከቻ ነው ብለን አናምንም። ምክንያቱም ከአሁን በፊት በማዕድኑ ክፍል የተደረጉ ጥናቶችም አሉ በዓለም ባንክ፣ በሌሎችም በሙስና የተበከለ መሆኑ የታወቀ ነው እና ይሄ ግን እዚህ ድርጅት አንድ ሀገር በምትመዘግበት ጊዜ አባል የሆኑ ሰዎች በማዕድኑ ክፍል ሙስና አይጠረጠሩም፣ ወይም እዚህ ድርጅቱ ስለገቡ በአይነ ቁራኛ ስለሚጠበቁ የማዕድኑ ክፍል በሙስና አይጠረጠርም የሚል ስሜት ይሰጣል፣ ወይም መግለጫ ለአለም ይሰጣል። ሙስናን የድርጅቱን ህግ ጠለል በማድረግ እነሱ ግን ያለውን ሙስና በሰፊው ሊያካሄዱ ይችላሉ ማለት ነው። ሌላ ደግሞ በዚህ ድርጅት ውስጥ ከገቡ የዓለም አቀፍ ባንኮች ድርጅቶች፣ የመሳሰሉት ለእነሱ አይ እናንተ የተጣራ በሙስና ማዕድ ናችሁ ሙስና ስለሌለበት ይሄው ገንዘብ እንሰጣቸዋለን የሚሉ ነገር አለ። በተለይ ደግሞ በእኔ አስተያየት በተለይ ደግሞ በጣም አነታራክ የሚሆነው ነገር ምንድን ነው? እዚህ ድርጅት ውስጥ በመግባት ያለው አስተዳደር የሰብአዊ ማህበር ድርጅቶችን በነፃ ያሰራል፣ አይጫናቸውም እንደውም እነሱ ተሳትፈው ሙስና እንዳይኖር ይቀናቀናሉ፣ በአይነ ቁራኛ ይጠብቃሉ የሚል ነው። ነገር ግን እንደሚታወቀው ከሆነ የሰብአዊ ማህበር ድርጅቶች እየተለመሰሱ ነው ያሉት። ከዛም አልፎ በጀስት አሁን ባለፈው ሳምንት እንኳን ፕሮፌሰር እሸቱ ጮሌ የፈጠሯቸው የኢትዮጵያ የኢኮኖሚ ድርጅት ስራቸውን መስራት ስላልቻሉ በዚሁ ህግ መሰረት ለመበታተን እና ከስራቸው ለመወገድ እንደተዳረሱ የዚያ ምንጮች በደንብ አድርገው አቅርበውታል። ፕሮፌሰር አለማየሁ ታዲያ ይሄ ተቋም በተፈጥሮ ሀብት ወይም በማዕድን ይዞታ አመራር እንዲሁም አስተዳድራዊ የመዋቅር ሁኔታዎች እንዲሻሻሉ መሻሻሉ ደግሞ በሂደት የሚሆንና ህዝቡ የመሬት ውስጥ ጥሬ ሀብቱ ተጠቃሚ እንዲሆን ዓለም አቀፋዊ ግልጽነትና ተጠያቂነትን አምድ የሚዘረጋ ነውና ኢትዮጵያ ታዲያ የዚህ ተጠያቂነት አምድ አባል ብትሆን ብትገባ ሙስና እንድትዋጋ የድርጅቶችን መብትና አወቃቀር እንድታከብር ለውጥ ወይ ሪፎርም እንድታካሄድ ደግሞ የሚያተጋ እንደ ማትጊያ አይሆንም ወይ? ታዲያ ለምንድን ነው የምትቃወሙት? እንግዲህ እሱ ጥሩ ነጥብ ነው። አንደኛው ለምሳሌ በድርጅቱ መካከል የሚሰጠው ሀሳብ አሁን አሁን የጠቀስከው ነው። ነገር ግን በእኛ በኩል ምናየው ምንድን ነው የመጀመሪያ ጊዜ የዚህ አስተዳደር ማመልከቻውን ሲያቀርብ በአውሮፓውያን አቆጣጠር በሁለት ሺ አስር ነበር። በዚያን ጊዜ የነበሩ ጉድለቶች ነበሩ፣ እነዚህም ተጠቅሰዋል። ዋናው ምንድን ነው? የማህበረሰብ ድርጅቶችን በአለው ሕግ በተባለው ድንጋጌ ደምስሰዋቸዋል። የማህበረሰብ ድርጅቶች ሊንቀሳቀሱ ሊሰሩ ሊናገሩ እንደውም በፍርሀትና በመሸማቀቅ የሚኖሩ ድርጅቶች እንደሆኑ ሙሉ ማስረጃ በየዓመቱ ያሳያል። አሁንም ባለፉት የዛሬ ሁለት ሳምንት በወጣው የአሜሪካን የሰብአዊ መብት ራፖር ላይ የቀረበ ነገር ነው። ዋናው ነገር ምንድን ነው? ለዚህ ላቀረብከው ሀሳብ እነዚህ ሰዎች ከሀያ ሁለት ሀያ ሶስት አመት በሰብአዊ መብትም ሆነ በተለይ ደግሞ በሰብአዊ ማህበራት መብቶች አንድ ያሻሻሉት ነገር አለ ወይ? ምንም ነገር የለም። ፕሮፌሰር አለማየሁ ገብረ ማርያም የህግ ባለሙያና መምህር ከካሊፎርኒያ ለሰጡኝ ማብራሪያ አመሰግናለሁ። አመሰግናለሁ አቶ ይኖክ። በምዕራባዊ ፔንስልቬንያ የሚገኙ የዩክሬናዊ አሜሪካዊ ማህበረሰብ አባላት በባህል ከአገራቸው ጋር በእጅጉ የተሳሰሩ ናቸው። ሃይማኖታቸውንም እንዲሁ ጠብቀው የዩክሬን የኦርቶዶክስ ቤተ ክርስቲያን አቋቁመዋል። በምዕራባዊ ፔንስልቬንያ ቁጥራቸው ወደ አንድ መቶ ሺህ የሚጠጋ የዩክሬን ትውልድ ወይም ባህል ያላቸው ሰዎችን ማግኘት ይቻላል። ቄስ ቲሞቲ ቶምሰን ምኪስ ሮክስ በተባለች ከተማ የቅድስት ማርያም የዩክሬን ኦርቶዶክስ ቤተ ክርስቲያን ቀዳሽ ናቸው። በ1982 ዓ ም የቀድሞ ሶቪየት ኅብረት ሲፈራርስ ከአስር እስከ አስራ አምስት ሺህ የሚቆጠሩ ዩክሬናውያን ወደ ፔንስልቬንያ መሰደዳቸውን ቄስ ቶምሰን ይናገራሉ። ስራ ፍለጋ ነው ወደዚህ የመጡት። የሶቪየት ኅብረት መንግሥት ሲፈርስና ተከትሎም ዩክሬን ነጻነቷን ስታውጅ ቤተ ክርስቲያኗ ታግዛቸው ነበር። ቄስ ስቲቭ ሬፓ በካርኔጊ ፔንስልቬንያ የቅዱስ ጴጥሮስ ወጳውሎስ ኦርቶዶክስ ቤተ ክርስቲያን የሰበካ ጉባኤ ሰብሳቢ ናቸው። በአሜሪካ የሚኖሩ ዩክሬናውያንን ሙሉ የህይወት ልምድ ተሰባስበው በሚኖርባቸው ከተሞች ውስጥ ለማየት ይቻላል። ቄስሬፓ ራሳቸውም በዩክሬን አልተወለዱም። ቤተሰቦቻቸው ወደ አሜሪካ ተሰደው እዚሁ የተወለዱ ናቸው። በዩክሬንና ራሽያ ግንኙነት ላይ የቆዩ የፖለቲካ አመለካከቶች ዛሬም በማህበረሰብ ውስጥ እንደሚታዩ ይናገራሉ። በዚህ የተወለድነው ያደግነው ከራሽያውያኑ ጋር እርስ በርስ እየተናቆርን ፊት ለፊት ከመነጋገር ይልቅ በግምት ፍረጃ ነው። የኮሚኒስት ስርዓትን አመጡ፣ ሞት ይዘው መጡ፣ ሰዎች ገደሉ፣ ባህላችንን ቀምተው የእነሱ አደረጉ የሚሉ በእርግጥ እንደዚህ ያሉ አመለካከቶች በጊዜ ብዛት እየደበዘዙ ሄደዋል። ከካርኔጊ ፔንስልቬንያ የቅዱስ ጴጥሮስ ወጳውሎስ ኦርቶዶክስ ቤተ ክርስቲያን አጠገብ የቅድስት ድንግል ማርያም የራሻ ኦርቶዶክስ ቤተ ክርስቲያን ትገኛለች። የሁለቱ ቤተ ክርስቲያን ምዕመናን አንዳንድ ጊዜ ይገናኛሉ። በእርግጥ በትውልድና በባህል ራሽያውያን ቢሆኑም የራሽያ ዜጎች አይደሉም፣ እኛ ዩክሬናውያን ዜጎች እንዳልሆነ ሁሉ በዚህ በቤተ ክርስቲያን የሚጸልዩ ሰዎችም አሜሪካውያን ሆነዋል። በእርግጥ ትውልደ ራሽያ ቢሆኑም ከራሽያው ፕሬዚዳንት ቭላዲሚር ፑቲንም ሆነ ከውጭ ፖሊሲያቸው ጋር ቁርኝት የላቸውም። እንዲያውም ፕሬዚዳንቱ እንዲያደርጉ የሚፈልጉትም ሲፈጸም አያዩም። ግን የፑቲን የውጭ ጉዳይ ፖሊሲ በቀጥታ በሕይወታቸው ለውጥ ሲያመጣ ይታያል። የምኪስ ሮክስ የቅድስት ማርያም የዩክሬን ኦርቶዶክስ ቤተ ክርስቲያን ቀዳሽ ቄስ ቲሞቲ ቶምሰን በአጠገባቸው ባህላዊ የሽንኩርት ቅርጽ ጉልላት ያለው የቅዱስ ኒኮላስ የራሻ ኦርቶዶክስ ቤተ ክርስቲያን ይገኛል። እነዚህን ሁለት ማኅበረሰቦች የሚለያቸው አጥር የማኅበረሰቦቹን ቅርበት ያሳያል ሲሉ ቄስ ቲመቲ ይናገራሉ። በሩሲያ የኦርቶዶክስ ቤተ ክርስቲያንና በዩክሬን ኦርቶዶክስ ቤተ ክርስቲያን ምእመናን መካከል ብዙም ግንኙነት የለም። አባቶቻችን ይህችን ቤተ ክርስቲያን ሲመሰርቱ የዩክሬን ኦርቶዶክስ ቤተ ክርስቲያን ብለው ነው የጠሯት። ከሩሲያ ኦርቶዶክስ ቤተ ክርስቲያን ጋር አብረው ለመጸለይ አልፈለጉም። እኛም ይህንኑ ጠብቀናል። የቄስ ቲመቲ ባለቤት በዩክሬን የተወለዱ ናቸው። አዲስ የመጡም ሆኑ እዚህ አሜሪካ የተወለዱ ዩክሬናውያን ለባህላቸው ቅርብ ናቸው። በቅርቡ የራሻ ወታደሮች ወደ ዩክሬን መዝመታቸው በራሽያውያኑና በዩክሬናውያኑ መካከል ያለውን ታሪካዊ አትድረስብኝ አልደርስም ደጅህ አይነት ግንኙነት አባብሶታል። መንገድ ተሻግሬ የእግዜር ሰላምታ ለመስጠት እነርሱ ዘንድ አልሄድም። በአጋጣሚ ከተገናኘን ያው ተከባብረን እንተላለፋለን። እነርሱም ይህን ያደርጋሉ ብዬ አስባለሁ። የቪኦኤው ዘጋቢ የራሻ ኦርቶዶክስ ቤተ ክርስቲያን ምዕመናንን ለማግኘት ሞክሮ አልተሳካም። ቃለ መጠይቅ ለመስጠት ፈቃደኛ አልሆኑለትም። ቄስ ቲሞቲ ከቤተ ክርስቲያን ውጪ ሁለቱ ማኅበረሰቦች ያሏቸው ግንኙነትን ቢገልጹም ጫማቸውን አውልቀው ቤተ መቅደስ ውስጥ ሲገቡ ግን ልዩነት የለም ባይ ናቸው። ነገሩ እኮ ፖለቲካ ነው። በመጨረሻ ሁላችንም ሥጋ ወደሙ የምንቀበለው ከአንድ ጽዋ ነው። በዩናይትድ ስቴትስ የሚኖሩ ዩክሬናዊ አሜሪካውያን ለሀገራቸው ሰላም ሲጸልዩ አስታራቂ የሆነ ሐሳብ እንዲፈልቅ አድማጮች የምሽቱ ዝግጅት በዚሁ ተጠናቋል። ያለፉ ዝግጅቶቻችንን በድረገጻችን ቪኦኤ ኒውስ ዶት ኮም ገብታችሁ መከታተል ትችላላችሁ። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንድ፣ እንዲሁም በናይል ሳት እስክንገናኝ ድረስ እንሰናበታለን። ፕሮግራሙን ከመራልን ከኃይሉ ታምራት ጋር በመሆን የምሰናበታችሁ የኖክሰማ ጊዜር ነኝ። መልካም ምሽት።